በሰሜን ኢትዮጵያ ከነበረው ጦርነት ጋር ተያይዞ በአማራ ምስራቃዊ ዞኖች በርካታ ትምህርት ቤቶች ወድመዋል፣ ተማሪዎችና መምህራንም ተፈናቅለዋል። በቁሳዊ ንብረት ላይ የወደመውን ሀብት ለመመለስ አንዳንድ አካላት ድጋፍ ማድረግ ጀምረዋል። የጋምቤላ ክልል ትምህርት ቢሮ ኃላፊ አቶ ሙሴ ጋጅት እና የስራ ባልደረቦቻቸው ዛሬ ባህር ዳር በመገኘት ለአማራ ክልል ትምህርት ቢሮ እርዳታ ሰጥተዋል። የእርዳታውን ዓላማ በተመለከተ የጋምቤላ ክልል ትምህርት ቢሮ ኃላፊ አቶ ሙሴ ጋጅት አብራርተዋል። ዓላማው አሁን የደረሰብን ጥቃት አሁን ኢትዮጵያ ውስጥ የደረሰ ውድመት በመተባበር በአንድነት በአንድ ልብ ካልሆነ ማንሳት አንችልም የሚል ትልቅ ሀሳብ ያለው ጉዞ ስለሆነ ምንም እንኳ ለችግሩ በቂ የሆነ ድጋፍ ማድረግ ባንጀምርም፣ ግን ይሄ የመጀመራው ወደ አማራ ክልል እንኳን አለን ለአፋርም አለን የምንልበት ጊዜ ነው። ዛሬ የተደረገው ድጋፍ የተማሪ ዩኒፎርሞችንና ጥሬ ገንዘብ እንደሚያካትት ቢሮ ኃላፊው ተናግረዋል። እርዳታው የተለያዩ አልባሳቶች አሉ እና ምግብ ነክ፣ ከትምህርት ቤቶች ከተማሪ የሰበሰብናቸው በርካታ ነገሮች አሉ። የተማሪ ዩኒፎርም ሳይቀርስ ጭምር ያሰባሰብናቸው አልባሳት አሉ። በገንዘብም ከአንድ ሚሊዮን አንድ መቶ ሰባ ሰባት ሺህ ብር ለክልሉ ትምህርት ቢሮ ገቢ አድርገናል። አጠቃላይ ለአማራ ክልል ዛሬ የምናስረክበው ከ1 ነጥብ አምስት ሚሊዮን በአይነትና በገንዘብ ድጋፍ ነው። ሌሎች ክልሎችም ተመሳሳይ ድጋፍ እንዲያደርጉና የፈረሱ ትምህርት ቤቶችን መልሶ መገንባት አስፈላጊ መሆኑን ነው ቢሮ ኃላፊው ያሳሰቡት። ጦርነቱ ብዙ ጥፋቶችና ግፎች የታዩበት ቢሆንም ያልታሰበ ጠንካራ አንድነትን በህዝቦች መካከል መፍጠሩን አቶ ሙሴ ተናግረዋል። ሕወሓት ኢትዮጵያን ሲረከብ ብሔር ብሔረሰቦች ኢትዮጵያውያን ተበታትኖ ነበር። ነገር ግን እኛ በአንድነት ተነስተን ስናባረው እኛንን አያይዝን በሱ መጥፋት እኛ አንድ ሆነናል። የምል ትልቅ እንትን አለን እንደ ጋምቤላ። ያልታሰቡ እውነታዎች፣ ያልታሰቡ አንድነቶች፣ ያልታሰቡ ኩነቶች ናቸው። በአፋርና በአማራ ክልል በኩል ነው የገጠመን ችግሩ። የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ሙላው አበበ ህወሓት በርካታ ውድመቶችን በትምህርት ቤቶች ላይ ማድረሱን አስታውሰዋል። ወራሪ የትግራይ ቡድን በአማራ ክልል ላይ እጅግ ሰፊ ዘግናኝ በሆነ መንገድ ትምህርት ቤቶችን ዘርፏል፣ ቋማትን አውድሟል። በትምህርት ቤቶች ላይ መቃብር ሁሉ ያደረገበትና ተማሪዎች ገብተው እንዳይማሩ ወደ ትምህርት ቤት እንዳይመለሱ ብዙ ነገሮችን ነው ያደረገው። ኮምፒውተሮች፣ ፕላዝማዎች፣ መጽሐፍት ሳይቀሩ የተማሪዎች መረጃዎች ሳይቀሩ እነሱ በከፍተኛ ደረጃ ነው እንዲወድሙ የተደረገው። ክፍሎች ፈራርሰዋል፣ ወንበሮች ግማሾችን ፈላልጦ ለማገዶ ነው የተደረጉት። ስለዚህ አሁን ወደ ትምህርት ቤት ለመመለስ በክልሉ መንግስት ብቻ ይሄ ሊሆን የማይችል ጉዳይ ነው። ዛሬ ለተደረገው ድጋፍ ምስጋና ያቀረቡት አቶ ሙላው የተደረገው ድጋፍ በአግባቡ ስራ ላይ እንደሚውል ጠቁመው፣ ሌሎች ክልሎችም ተመሳሳይ ድጋፎች እንዲያደርጉ ጠይቀዋል። ይህንን ድጋፍ እኛ በአግባቡ መማር ማስተማሩን ለማስጀመር ያደረግነው ጥረቶች አንዱ ድጋፍ የሚያደርግልና ነው። ወደ ተሻለ ደረጃ ትምህርት ቤቶችን፣ የተማሪዎችን መቀመጫዎችን እነሱን ጠግነንም አሰርተንም ወደ መማር ማስተማሩ ለመመለስ በምናደርገው ጥረት ትልቅ አስተዋጽኦ ያደርግልናል ብለን ነው የምናስበው። በጣም ነው። በድጋሚ ማመስገን የምፈልገው በጦርነቱ ምክንያት ከአራት ሺህ አንድ መቶ በላይ ትምህርት ቤቶች መዘረፋቸውን መውደማቸውንና መበላሸታቸውን ሁለት ሚሊዮን የሚጠጉ ተማሪዎች ትምህርት ማቋረጣቸውን ከ116000 በላይ መምህራን ለተለያዩ ችግሮች መዳረጋቸውን ከአማራ ክልል ትምህርት ቢሮ ያገኘነው መረጃ ያመለክታል። ዓለምነው መኮንን ለዶቸ ቤሌ ራዲዮ ባህር ዳር።